በአማራ ክልል ደቡብ ወሎ ውስጥ በደረሰ የአውቶቡስ አደጋ 38 ሰዎች መሞታቸውን አንዳንድ ዘገባዎች አመለከቱ። በዘገባዎቹ መሰረት አደጋው የደረሰው ከአዲስ አበባ 482 ኪሎ ሜትር ርቀት ላይ ባለችው ላጋምቦ ወረዳ ውስጥ ነው። አዲሱ አበበ የሆስፒታል ምንጮችን ጠይቆ የሚከተለውን አቀረባብሯል በደቡብ ወሎ ላጋምቦ ወረዳ አከስታ ከተማ አካባቢ ገነተ ሰላም በር በደረሰው የኦቶቡስ አደጋ የአከስታ ህዳር 11 ሆስፒታል እስካሁኗ ሰዓት ያለው መረጃ 37 ሰዎች እንደሞቱ ነው። የአከስታ ህዳር 11 ሆስፒታል የሕክምና ዲሬክተር ዶክተር አማኑኤል ዘራያቆብ በአጠቃላይ 32 ሰዎች ህይወታቸው አልፎ ወደ ሆስፒታል መጥተዋል። ከፍተኛና መለስተኛ አደጋ ደርሶባቸው የመጡ 26 ሰዎች አሉ። ከእነዚህ 26 ሰዎች ውስጥ ሰባቱ አሁንም በሆስፒታል ውስጥ እየተረዱ ይገኛሉ። በጠቅላላው የሞቱትን ሰዎች ስንት ብለን መያዝ እንችላለን? ዶክተር አማንኤል በጠቅላላው እኔ እጅ ላይ ካለው ቁጥር ሰላሳ ሰባት ሰዎች ሕይወታቸው አልፏል። እንግዲህ የተለያዩ ዘገባዎች ላይ ሰላሳ ስምንት ይላልና ምናልባት ሐኪም ቤት ሳይመጡ የቀሩ ሊኖሩ ይችሉ ይሆን? ምናልባት ሊኖሩ ይችላሉ። ምናልባትም ያው ወደ ሌሎች የጤና ጣቢያ እና እንዲሁም ወደ ሌላ ሆስፒታል የሄዱ ሊኖሩ ስለሚችሉ ማለት ነው። እኛ ሆስፒታል ላይ ግን ባለው ቁጥር መረጃ መሰረት፣ አሁን እጄ ላይ ባለው መረጃ መሰረት ይሄ ነው ያለው። አሁን እየታከሙ ካሉት ውስጥ ምናልባት አስጊ ሁኔታ ሊኖር ይችል ይሆን? አንዱ ትንሽ አስጊ ሁኔታ ላይ ያለ ይመስላል። አማራ ክልል መገናኛ ብዙሃን እንደዘገበው እንግዲህ ሟቾች ሰላሳ ስምንት ይላል ከእነዚህ ውስጥ ሀያ ወንዶች አስር ሴቶች ይላል ጾታቸውን መለየት ተችሏል ዶክተር አማኑኤል አስሩ ሴት ሲሆኑ ሀያ ሰባቱ ደግሞ ወንዶች ናቸው በድምሩ ሰላሳ ሰባት መልካም አመሰግናለሁ ዶክተር አማኑኤል ምናልባት የሟቾችም ሆነ ሌላ ሁኔታ ከተቀየረ ነገም ተመልሰን እናስቸግራለን በጣም አመሰግነውታለሁ እሺ አመሰግናለሁ